በቤኒሻንጉል ጉሙዝና አማራ ክልል አዊ ብሔረሰብ ዞን አዋሳኝ በሆነው ዝገም ወረዳ ጹሊ በተባለ ቀበሌ ከብት ዘርፋቸዋል በሚል አለመግባባት ባለፈው ቅዳሜ ግጭት መቀስቀሱንና በሰው ህይወትና ንብረት ላይ ጉዳት ማድረሱን አንድ ከወረዳው ሸሽቶ በመተከል ዞን ድባጢ ወረዳ እንደሚገኙ የነገሩን የአካባቢው ነዋሪ ጠቁመዋል። በተፈጠረው ግጭት የስምንት ሰዎች ህይወት ወዲያው ሲያልፍ በርካታ ሰዎች ቤት ንብረታቸውን ጥለው ወደ ጫካ መሸሻቸውን ተናግሯል። እሁድ ቀጥለው የዋለው ግጭቱ ወደ ጓንጓ ወረዳ በመስፋፋት ኢማሊ በተባለ ቀበሌ በሰው ህይወትና ንብረት ላይ ጉዳት ማድረሱንም አክሏል። ዚ ሙራ ደማ ከዛ ወደ ሌለ ቀበሌ ገብቶ እንዳለ በ የሞታ ከዛ ወደ ምልሶ ከዛ ቁስለኛ ሁለት ከቱሌ ቀበሌ ና የሞታ ከቱሌ ቀበሌ ነ በብዛት የሞታ። ሌላው የጓንጓ ወረዳ ነዋሪ እንደተናገሩት ቅዳሜ ና እሁድ በነበረው አለመረጋጋት ኢማሊ በተባለ ና ሌሎችም ስፍራዎች ላይ በደረሰው ጥቃት የሶስት ሰዎች ህይወት ማለፉን፣ ሰማንያ የሚደርሱ የነዋሪው ከብቶችን መዘረፋቸውን ና አርባ ጎተራዎች ደግሞ መቃጠላቸውን አመልክቷል። እንግዲህ የሞተ ሰው ሁለት ሰው ነው እስከ ልጅ ደረ ሶስተና በመተከል ዞን የድባጢ ወረዳ አስተዳደር ሚሊሻ ኃላፊ የሆኑት አቶ ያዳት አገታቸው በበኩላቸው ከአራት መቶ በላይ የአዊ ብሔረሰብ ዝገምና ጓንጓ ወረዳ ነዋሪዎች በግጭቱ ምክንያት ተፈናቅለው በድባጢ ወረዳ ሞጋ፣ ስርባና ሌሎችም አምስት ቀበሌዎች ተጠልለው እንደሚገኙ ገልጿል። በአካባቢው ማህበረሰብ ጊዜያዊ ድጋፎች እየተደረገላቸው እንደሚገኝም ጠቁመዋል። ትናንትና ወዲያ ጀምሮ ተፈናቅለው የመጡ ችግሩ የተነሳው ቅዳሜ ዕለት ነበር። ከዛ በተጠሮ ችግር ተፈናቅሎ የመጡ የሰው ቁጥር በቤተሰብ ደረጃ ዘጠኝ መቶ ዘጠና ስምንት ነው የቆጠር ነው። ፍጣኖችም ትላልቆችም ጭምር ማለት ነው። በአባወራ ቁጥር ግን የማወራም አባወራ ወደ አራት መቶ የሚሆኑ ናቸው ሁለቱ ቀበሌ ላይ። በአማራ ክልል የአዊ ብሔረሰብ ዞን አስተዳደር የህዝብ ግንኙነት ቡድን መሪ የሆኑት ወይዘሮ ጠጄ ወሌ ሰሞኑም በዞናቸው ስር በሚገኘው ዝገም ወረዳ በተፈጠረው ግጭት የዘጠኝ ሰዎች ህይወት ማለፉን በስልክ አብራርቷል። የሚባለው ወረዳ አዊ ብሔረሰብ አስተዳደር ላይ ዚገም እና ዚገም ዳር ላይ ያሉ ጉምዝና አገዎች አንድ ላይ ይኖራሉ። መተከል ዞን ድንበር አካባቢ ማለት ነው። እና እነዛ የሚኖሩ አገዎችና ጉምዞች ገባያ፣ ቆይተው ሲመጡ ተጣልተው ማለት ነው። የሰው ሰው ህይወት አልፏል። ከጉምዝም ከአገዎችም በጥይት በመተኳኮስ ያው ከብት ገዝተው አገዎች ወደ የቤታቸው ሲሄዱ መታወቂያ አምጣ እኛ ይለፍ መታወቂያ አምጣ ይለፍ የለንም፣ እንግዲህ አመዘርፋችሁ ነው የምትወስዷቸው ብለው ጉምዞች አገዎችን አራቱን ገለዋል። ከዛ ደግሞ እንደገና አገዎች ጉሙዞችን አሁንም ወደ አምስት ሰው በለዋል። ይሄ ነው ያለኝ መረጃ። ባለፈው ወር በቤኒሻንጉል ጉሙዝ ክልል ና አማራ ክልል አዋሳኝ አካባቢዎች ህገወጥ እንቅስቃሴዎች በመበራከታቸው ዜጎች በሰላም ወጥተው በሰላም እንዲገቡ ለማስቻል ና የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ ኮማንድ ፖስት ተቋቁመው ስራ መጀመሩ የሚታወስ ነው። የኮማንድ ፖስቱ ኃላፊ ኮሎኔል መሐመድ ሀሰን በአካባቢው የተፈጠረውን የጸጥታ ችግር ለመቅረፍና ና ወንጀለኞችን ለመያዝ ጉዳዩን የሚያጣሩ የጸጥታ ኃይሎች ወደ አካባቢው መላካቸውን ጠቁሟል። ዛሬ ሰው ልከናል። እዛ አካባቢ ያሉ ድባብ ይዘው እንዲመጡ አሁን እርቀ ሰላም ለማካሄድ ወንጀለኛችን እንዲያዙ እዛ ተጨባጭ የሌለው ነገር ስላለ ከዚህ ሰው ልክም ማጣራት አለብን። በግጭቱ ምክንያት ከአካባቢው ወደ ቤንሻንጉል ጉሙዝ ክልል የሸሹ መኖራቸውንም አረጋግጧል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።